ናብ ብአኪ ኵልነ ኦግዝተነ ወላዲተ አምላክ እስመሳይለኪ ይኵላይለ ኵልነ ትምክተ ኵልነ ድንግል ማርያም ወላዲተ አምላክ ዘበይንቲሃ ተስረ ዘቀዳሚ መርገም እንተደረት ዲበ ዘመድነ በኢለዎት ዘገብረ ብሲት በእላት ምፅ በይንተ ይዋን ተዐጽወ ኆኅተ ገነት ወበይንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምፀ ሕይወት ዘውቱ ሥጋሁ ለክርስቶስ ወደሙ ክቡር

እንድሮ ወለደቶ የማእሰነ ድንግልናሃ ወቤንተዝ ግድ ኮነት ከመ ወላዲተ አምላክ ይእቲ ኦ ሙቅ ቢለጥበቡ ለእግዚአብሔር እርዘፈታ ላይሊሃ ትለድ በጻይድ ውህማ ወሐዘነ ልብ ወኮነት ፈልፈለዮት ወወለደት ዘይኑ ለ ዝራብሲ ዘይስር መርገመ እምዘመድነ ወበንተዝን ሰብሆን ዘንብል ስብሐት ለከ ኦ መፍቀሬሰብ ሄድ ወመድኃኒ የነፍሳቲነ ሳሊለነ ቅድስት